ጤና ይስጥልን፣ ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 12 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል። አስተናጋጆቻችሁ ቆንጂ ይታየና፣ ጤና ይስጥልን። እኔም ሰሎሞን አባተ ነን። ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች በአጀንዳዎች ላይ የሚያደርጉትን ውይይት ቀጥለዋል። ህጉን እንዲሻሻል ልታገላለሁ እንጂ ህጉን አልጥስም። ህጉን የጣሱ ቀን ፖለቲከኛ አይደለሁም። የህሊና እስረኛም የፖለቲካ እስረኛም አይደለሁም። የህግ እስረኛ ነኝ። የኢህአደግ ተደራዳሪ አቶ ሽፈራው ሽጉጤ ናቸው የሰማችኋቸው። እንዴት ነው የሌለው አጣና ቀምሰና የራሴ የፖለቲካ እስረኛ ነበር። በ23 ዓመት ውስጥ ድፍረት ነው። ከ1983 በኋላ ኢትዮጵያ ውስጥ የፖለቲከኛና የህሊና እስረኛ የለም ብለው ማለት ዓለምን መካድ ነው። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ የሥራ አስፈጻሚ ኮሚቴ አባላት የወንደሰን ተሾመናቸው የሰማችኋቸው። በአብይ ርዕስ ዘገባውን ይዘናል። ለአርእስተ ዜናው ቆንጅት። ለንደን ውስጥ ትናንት ሌሊት አንድ ትልቅ መኪና አንድ ትልቅ መስጊድ አጠገብ ያሉ እግረኞችን ገጭቶ አስር ሰዎችን አቆሰለ። ዛሬ ደግሞ ፓሪስ ውስጥ ዝነኛው ሻንዘሊዜ መደብሮች አካባቢ አንድ መኪና ተንደርድሮ የፖሊሶች ትልቅ መኪና ገጭቷል። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስትራቸውን ወደ ኩዌት ላኩ። ስለ ውጭ ጉዳይ ሚኒስትሩ ጉዞ እስክንድር ፍሬው እዛው ኩዌት የሚገኙትን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለምን በስልክ ማምሻውን አነጋግሮ ነበር። በጣም አመሰግናለሁ ስለ ጊዜዎት አቶ መለስ ዓለም፣ የፌድሪ የውጭ ጉዳይ ሚኒስቴር ቃል አቀባይ። ይህ ጉብኝት ምንድን ነው አላማው? አቶ እስክንድር፣ እኔም በቅድሚያ የአሜሪካ ድምጽ ሬድዮ እዚህ ኩዌት ድረስ ደውሎ ለዚህ ቃለመጠየቅ ስለጋበዘኝ አመሰግናለሁ። እንግዲህ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው የኩዌት ቆይታ ከባህረ ሰላጤው አሁን ካለ ሁኔታ ጋር በቀጥታ የሚያያዝ ነው። ክቡር የፌድሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለኩዌቱ አሚር ሼክ ሳባህ አልአህመድ አልጀበራል ሳባ መልእክት ልከዋል። ዶክተር ወርቅነህ ይህንንም መልእክት ዛሬ አድርሰዋል። አጋጣሚውንም ተጠቅመው ከኩዌቱ ኤሚር ጋር ተነጋግረዋል። በኳታርና ሌሎች በባህረ ስላጤው ሀገሮች መካከል ያለው ውዝግብ በዲፕሎማሲያዊ መንገድ እንዲፈታ ኢትዮጵያ የጸና ፍላጎት መሆኑን ገልጸዋል። ኢትዮጵያ የኩዌት ኤሚር ሁለቱም ወገኖች ለማደራደር በኤሚሩ የተጀመረውን ጥረት በደንብ እንደምንደግፍ ለስኬታማነቱም የበኩሏን አስተዋጽኦ የማድረግ ፍላጎት እንዳላት ዶክተር ወርቅነህ በዚህ ወቅት ገልጸዋል። በማንኛውም መንገድ እና አይነት የሚፈጸምን የሽብር ተግባር ኢትዮጵያ ስርአት ብቃ እንደምትቃወም እንደምታወግዝ ለኩዌት ኤምር ገልጸውላቸዋል። እንደሚታወቀው ኢትዮጵያ በተለያየ ወቅት የተፈጸሙ ሽብር ጥቃቶች ሰለባ ናት እና ይህንን መኮነን ይገባል የሚል አስተያየት ነው ያለው። ከዚህ በተጨማሪም የኩዌቱ ኢሚር በኢትዮጵያና በኩዌት መካከል ያለ ግንኙነት በየረዥም ጊዜ ነው። በተለይም ኩዌት በአስራ ዘጠኝ ሰማንያዎቹ ውስጥ በኢራቅ በተወረረች ጊዜ የኢትዮጵያ ህዝብና መንግስት ከጎኗ ቆመዋል ሲሉ ወደ ኋላ ሄደው አስታውሰዋል። በተጨማሪም ዶክተር ወርቅነህ ገበየሁ ኢትዮጵያ በመርህ ላይ የተመሰረተ የሰላም ጥረቷን ትቀጥላለች ሲሉ ማብራራታቸውን አቶ መለስ ዓለም ለእስክንድር በገለጹለት በዚሁ ማብራሪያው ተናግረዋል። አቶ መለስ ዓለምን በድጋሚ እናመሰግናለን። ተጨማሪ ማብራሪያ የያዘ ዝርዝር ይዘን በሌላ ዝግጅት እንመለሳለን። ለንደን ውስጥ ትናንት ሌሊት አንድ ትልቅ መኪና መስጊድ አጠገብ የነበሩ እግረኞችን ገጭቶ አስር ሰዎች ላይ ጉዳት ማድረሱን ፖሊሶች አስታወቁ። ባለስልጣኖች የአሸባሪነት ተግባር አድርገው ተመልክተውታል። ዘጋቢያችን ሪቻርድ ግሪን ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች። አንድ ተመልካች ያየውን ገልጿል። ከቂም በቀል የተነሳ የተደረገ ነው። ድንገተኛ አደጋ አይደለም። ሰውየው ሰክሮ ወይም መኪናው ከቁጥጥሩ ውጪ ሄዳበት አይደለም። እኔ እንደማየው እንዲህ አይነት ተግባር ለመፈጸም ወደ ተነጠፈው የእግር መንገድ መውጣት አለባቸው። ሆን ተብሎ ለቂም በቀል የተደረገ ነው። በዛን ወቅት ስለ ደረሰው ጉዳት በቃላት ለመግለጽ ያዳግተኛል። ሰዎቹን የገጨው የ48 ዓመት ዕድሜ ሰው ነው። አደጋውን ባደረሰበት ቦታ ላይ መንገደኞቹ ይዘውት ከቆዩ በኋላ ፖሊሶች እንዳሰሩት ባለሥልጣኖች ገልጸዋል። ረዳት የሜትሮፖሊታን ፖሊስ ኮሚሽነር ኔል ባሱ ነባር የብሔራዊ ጸረ አሸባሪነት አስተባባሪ ናቸው። ጥቃቱን ያደረሰው አንድ ሰው ብቻ ይመስላል ብለዋል። ይህ ድርጊት ያረጋገጠልኝ ነገር ቢኖር የለንደን ነዋሪዎች ራሳቸውን ለመከላከል አብረው እንደሚሰሩ ነው። ይሁንና ለአሸባሪዎችና ለጽንፈኞች በማያመች መንገድ ነው የሚያደርጉት። የብሪታንያ ጠቅላይ ሚኒስትር ተሬዛ መይ በኦፊሴላዊ መኖሪያ ቤታቸው ፊት ሆነው ባደረጉት ንግግር ጥቃቱን አውግዘው ጥላቻና እንዲህ አይነት ከይሲ ተግባር ምንጊዜም ቢሆን ስኬት አያገኙም ብለዋል። ይህ መስጊዳቸው አጠገብ በነበሩ ሙስሊሞች ላይ የተፈጸመ ጥቃት ነው። እንደ ሁሉም አሸባሪነት አንድ አይነት መሠረታዊ ግብ አለው። ከፋፍለውን በዚህ ሀገር የምንጋራውን የአንድነት ትስስርና ዜግነታችንን የመስበር ፍላጎት ነው ያለው። የቆሰሉት ሁሉ ሙስሊሞች መሆናቸውን ባስ ይገልጸዋል። ብሪታንያ በተለይም ለንደን ላይ ከቅርብ ጊዜያት ወዲህ በርካታ ጥቃቶች በመካሄዳቸው ስጋት ላይ ቆይተዋል። በሌላ ዜና ዛሬ ፈረንሳይ ዋና ከተማ ፓሪስ ውስጥ ሻምዜሊዜ ጎዳና ላይ መደብሮች በሚገኙበት አካባቢ አንድ መኪና ተንደርድሮ የፖሊስ መኪና ገጭቷል። የፓሪስ ፖሊስ ቢሮ በትዊተር ባወጣው መግለጫ ሻምዘሊዜ ላይ የተፈጠረው ሁኔታ በቁጥጥር ሥር መዋሉን ገልጿል። ከፖሊስም ሆነ በአካባቢው ከነበሩ ሰዎች የተጎዳ የለም ብሏል የፖሊሱ መግለጫ። ግጭቱ ሆን ተብሎ የተፈጸመ ነው ብለው እንደሚያምኑ ያስታወቁት የፈረንሳይ የአገር አስተዳደር ሚኒስትር ፒየር ኦንሪ ብራንዴ ጥቃቱን ያደረሰው ሰው ሳይሞት እንዳልቀረ ጠቁመዋል። ከፖሊስ መኪና ጋር የተጋጨው መኪና መፈንዳቱን የገለጡት ሚኒስትሩ ቦምብ ፈታሽ ኃይሎች ቦታው ላይ መሰማራታቸውን ጠቅሰዋል። የፈረንሳይ አቃቤ ሕግ ጸረ ሽብር ምርመራ መክፈታቸውም ተገልጿል። ለቤተ መንግስቱ ቅርበት ያለውንና ጥቃቱ የደረሰበትን አካባቢ ያጠሩት ፖሊሶች ሕዝቡ ወደዚያ ከመሄድ እንዲቆጠብ አሳስበዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከማሊ ዋና ከተማ ከባማኮ ወጣ ብሎ በሚገኝ የመዝናኛ ስፍራ ጥቃት ያደረሱት ቢያንስ አራት ታጣቂዎች በሀገሪቱ ጸጥታ ኃይሎች መገደላቸውን የደህንነት ሚኒስትሩ ሳሊፍ ትራኦሬ ዛሬ አስታወቁ። በምዕራባውያን በሚዘወተረው ካምፕ ፔማ ካካምባ በሚባለው መዝናኛ ትናንት እሁድ ታጣቂዎች በከፈቱት ጥቃት ሁለት ሰዎች መገደላቸው ይታወሳል የጸጥታ ኃይሎች አስራ ሶስት ፈረንሳዮችን ጨምሮ ከ ከሰላሳ ስድስት በላይ ሰዎችን ከአካባቢው አውጥተዋል በስፍራው ከነበሩት መካከል በሀገሪቱ ከተሰማሩ የፈረንሳይ ወታደራዊ ተልእኮ የተባበሩት መንግስታትና የአውሮፓ ህብረት ተልእኮች ጋር የስራ ግንኙነት ያላቸው ሰዎች እንደነበሩ ታውቋል ባማኮ ውስጥ የፈረንሳይ ወታደሮች የሉም ይሁን እንጂ በሰሜናዊ ማ ከእስላማዊ ጽንፈኞች ጋር የሚዋጉ ወደ ሁለት ሺህ የሚሆኑ የፈረንሳይ ወታደሮች አሉ። ጥቃቱን ተከትሎ ከማሊ መሪ ጋር የተነጋገሩት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ፈረንሳይ ሙሉ ድጋፍ ለማሊ እንደምታደርግ ቃል ገብተውላቸዋል። ባማኮ ውስጥ በሚገኙ የምዕራባውያን ሀገሮች ዲፕሎማሲያዊ ሚሽኖች እንዲሁም ሌሎችም በምዕራባውያን የሚዘወተሩ ቦታዎች ጥቃት ሊደርስ እንደሚችል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከአንድ ሳምንት በፊት ማስጠንቀቂያ አውጥቶ ነበር። የሶማሊያን የመልሶ ግንባታና ሕዝባዊ አገልግሎቶች ስራዎች ሚኒስትሩን የገደለው የመንግስቱ ወታደር በጦር ፍርድ ቤት በሞት ቅጣት ተፈረደበት። አህመድ አብዱላሂ አብዲ የሚባለው ሞት የተፈረደበት ወታደር የ29 ዓመት ሰው መሆኑ ተገልጿል። ባለፈው ሚያዝያ መጨረሻ የተገደሉት የ31 ዓመቱ ሚኒስትር አባዝ አብዱላሂ ሼክ ሲራጅ ከካቢኔው አባላት ከሁሉም ወጣቱ ነበሩ። ማኞች ለቪኦኤ እንደተናገሩት ሚኒስትሩ የተገደሉት የመንግስቱ ጠቅላይ ኦዲተር ይጓዙበት ከነበረ መኪና ውስጥ በተተኮሰ ጥይት ሲሆን ዛሬ ሞት የተፈረደበት ወታደር ከጠቅላይ ኦዲተሩ ጠባቂዎች አንዱ ነበር። የዩናይትድ ስቴትስ ተዋጊ ጀቶች የሶሪያን ወታደራዊ አውሮፕላን መጥተው መጣላቸውን ተከትሎ ከእንግዲህ ከኤፍራጥስ ወንዝ በስተምዕራብ ባለው የሶሪያ ግዛት የአየር ክልል የምናገኛቸውን የዩናይትድ ስቴትስ መራሹ ሕብረት አውሮፕላኖች በሙሉ በኢላማነት ነው የምንመለከተው ስትል ሩሲያ አስታወቀች። የሩሲያ የጦር ኃይል ዛሬ ባወጣው መግለጫ ድንገተኛ ወታደራዊ ግጭት እንዳይፈጠር ለማስጠንቀቂያ የተቋቋመ የተዘረጋውን መገናኛ መስመር እንዘጋለን ብሏል። የእስልምና መንግስት ብሎ ራሱን የሚጠራውን ቡድን በሚወጉት በዩናይትድ ስቴትስ የሚደገፉ ኃይሎች ላይ የቦምብ ጥቃት ያደረሰውን የሶሪያ አውሮፕላን ትናንት ነው የዩናይትድ ስቴትስ ተዋጊ ጀት መጥቶ የጣለው። የህብረቱ ኃይሎች እዝ በሶሪያ የአየር ክልል ድንገተኛ ግጭት እንዳይፈጠር ለመከላከል የተቋቋመውን የመገናኛ መ መስመር አልተጠቀሙም፣ ሲል የሩሲያ የጦር ኃይል ውንጀላ አሰምቷል። የሶሪያ ኤስዩ 22 አውሮፕላን ታባኬህ በምትባለው ከተማ አቅራቢያ ባሉ የህብረቱ አጋር የሆኑ ተዋጊዎች ላይ የቦምብ ጥቃት ማካሄዱን ትናንት የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቆ ነበር። ወዲያውኑ የዩናይትድ ስቴትስ ሱፐር ሆርኔት የሚባለው አጥቂ ጀት የሶሪያውን አውሮፕላን መጥቶ ጥሎታል። በአብራሪውም ሆነ በሌሎች ላይ የደረሰ ጉዳት ولكنني <applause> انا ቀደም ብሎ የሶሪያ ኃይሎች ጃዲን ከተማ ላይ ጥቃት ከፍተው የዩናይትድ ስቴትስ መራሹን ህብረት በርካታ ተዋጊዎች አቁስለው ከከተማዋ እንዲያፈገፍጉ አድርገዋል። ህብረቱ ውጊያው እንዳይባባስ የግጭት ማስወገጃ መስመር እንዲዘረጋ የሩሲያን ወታደራዊ ወገኖች ማነጋገሩን አስታውቋል። ትናንትና የተወሰደው እርምጃ የህብረቱን ኃይሎች የጋራ የራስ መጠበቂያና የውጊያ ደንቦች የተከተለ ነው ሲል የዩናይትድ ስቴትስ የመከላከያ ሚኒስትር ሚኒስቴር አስታውቋል። ዜናው አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700ና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110ና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ፕሮግራማችን ነው። በሳውዲ አረቢያ መንግስት ህጋዊ የመኖሪያና የሥራ ፈቃድ የሌላቸው ሠራተኞች ወደ ሀገራቸው እንዲመለሱ የተቀመጠው የዘጠና ቀናት የጊዜ ገደብ ሊጠናቀቅ ሰባት ቀናት ብቻ ቀሩ። የመጣው ይምጣ ብዬ ያው እዚህ እየሰራሁ ነው ያለሁት። አሁን የምገኘው እስር ቤት ነው። ወላሂ ምንም እያሰብኩ አይደለም። ሀሳቤ ያው ስራ ላይ ነው እንጂ የመውጣቱ ምናምን ነገር ብዙም አልተቀበልኩትም። ስኬት ጥረት ያገኝናያለ አሁንም ዛሬም ራሱ ትናንትም ዛሬም በጣም ተቸገር እናለት። የሰማችኋቸው ፍልሰተኛ ሠራተኞችና የማህበረሰብ መሪ የሆኑትን አቶ ሻውል ጌታውንን ነበር። በዝግጅታችን ሁለተኛ አጋማሽ ዝርዝር ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ። ገዢው ኢህአደግና አስራ ስድስት ተቃዋሚ ፓርቲዎች በአጀንዳ ነጥቦች ላይ የሚያደርጉትን ውይይት ቀጥለዋል። ኢህአደግ ጸረ ሽብር ህጉን ጨምሮ በተለያዩ አዋጆች ላይ ለመነጋገር ተስማምቷል። በፖለቲካና በህሊና እስረኞች ጉዳይ ላይ ግን እንደማይደራደር ግልጽ አድርጓል። የፖለቲካና የህሊና እስረኞች የሉም ብሏል። ይቅርታ የፖለቲካና የህሊና እስረኞች የሉም ብለዋል የኢህአደግ ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ ተቃዋሚዎች ግን የፖለቲካና የህሊና እስረኞች አሉ ሲሉ ይከራከራሉ። እስክንድር ፍሬው ተከታዩን ዘገባ ልኳል የዛሬው የቅድመ ድርድር ውይይት ገዢው ፓርቲ ኢህአዴግ ተጨምቀው በቀረቡት አስራ ሶስት አጀንዳዎች ላይ አቋሙን ይፋ ያደረገበት ነው። በዚህም መሰረት የጸረ ሽብር ህጉን ጨምሮ ተቃዋሚዎች ባቀረቧቸው ልዩ ልዩ አዋጆች ላይ ለመደራደር ተስማምቷል። የመገናኛ ብዙሀንና የመረጃ ነጻነት አዋጅ፣ የበጎ አድራጎትና ሲቪክ ማህበራት አዋጅ የመሳሰሉት በዚህ የድርድር አጀንዳ ስር ከተካተቱት መካከል ናቸው። የፖለቲካና የህሊና እስረኞችን የተመለከተውና በተራ ቁጥር አራት የሰፈረው አጀንዳም ዛሬ ምላሽ ከተሰጠባቸው መካከል ይጠቀሳል። የፖለቲካና የህሊና እስረኞች ጉዳይ ድርድር እንዲደረግበት የጠየቁት ከኢህአዴግ በስተቀር አስራስድስቱም ተቃዋሚ ፓርቲዎች ናቸው። ኢህአዴግ ግን በዚህ ርዕስ ላይ መደራደር እንደማይቻል አስታውቋል። በኢትዮጵያ የህሊናና የፖለቲካ እስረኞች የሉም ሲሉ ነው የኢህአዴግ ዋነኛ ተደራዳሪና የፓርቲው ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ጉጤ ያስረዱት በዚህ ሀሳብ ያልተስማሙት ተቃዋሚዎች የየራሳቸውን መከራከሪያ አቅርበዋል። ከእነዚህ አንዱ የኢትዮጵያ የፍትህና ዲሞክራሲያዊ አንድነት ግንባር ኢፍድአግ ሊቀመንበር አቶ ገረሱ ገሳ ናቸው። የፖለቲካ ታጋዮች፣ የሰብአዊ መብት ተሟጓቾችና ታጋዮች፣ የዲሞክራሲ ታጋዮች፣ ህዝባዊ አመለካከት ያላቸው ጸሐፊዎች፣ ስርዓቱን የነቀፉ፣ በስርዓቱ ላይ የጻፉ፣ የስርዓቱን እንከኖችና ጉድለቶችን ለአደባባይ ያበቁ የታሰረዋል። እነዚህ ደግሞ እንዲታሰሩ ያደረጓቸው በአጀንዳ ቁጥር ሁለት የተያዙ ህጎች ናቸው። በህግ መሰረት ታስረዋል ከተባሉም በእነዚህ ህጎች መሰረት ነው የታሰሩት። ስለዚህ እነዚህ ህጎችን ለድርድር አቅርበን በእነዚህ ህጎች ላይ መደራደር አስፈላጊነቱን ካመንን በእነዚህ ህጎች መሰረት ተከሰው ተፈርዶባቸው የታሰሩ ወገኖችን ጉዳይ መደራደር ያስፈልገናል ምክንያቱም ያሳሰሯቸው ህጎችም ለድርድር እየቀረቡ ነውና በእነዚህ ህጎች ደግሞ የታሰሩት አመለካከትና እምነት የፖለቲካም የህሊና እስረኞች ናቸው ብለን እናምናለን። ስለዚህ ገዢው ፓርቲ ይህን አጀንዳ ተቀብሎ ፓርቲዎች ወደፊት በሚያቀርቡት ዝርዝር ሀሳብ መሰረት እንዲደራደር እንጠይቃለን። የገዳ ስርዓት አራማጭ ፓርቲ ሊቀመንበር አቶ ሮበሌ ታደሰም ተመሳሳይ ሀሳብ አንጸባርቀዋል። ተራ ቁጥር አረት ላይ የህልና ና የፖለቲካ እስረኞችን አንቀበልም የተባለው ነገር ወሳኙ እሱ ነው። ስለዚህ በነጻነት የማልት ፓርቲ ሲስቴሙን እንዲሰራ ከተፈለገ የፖለቲካ እስረኞችን በፖለቲካ ሰበብ ታሰሩትን ቢፈቱና ለፖለቲካ ፓርቲ መሪዎች ኢሙኒቲ የሚሰጥበትም ለድርድር ቢቀርብ ጥሩ የሚል ነው። እና እንደዛ ካልሆነ ዶክተር መረራ እና በቀለ ገርባ በምን ምክንያት ነው ታሰሩት? ታጥ ወንጀል ሰርቶ ነው ሰርቆ ነው? በፖለቲካ ስራኛ ብለን ነው የምንገምተው እኛ ማለት ነው። ከተቃዋሚዎቹ ለተነሱ ሀሳቦች ምላሽ የሰጡት የኢህአዴግ ዋነኛ ተደራዳሪ ና የፓርቲው ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። የፖለቲካና የህሊና እስረኞቹን በተመለከተ የዲሞክራሲ ትልቁ ፒላር የህግ የበላይነት ነው። የተጠቀሱ የፖለቲካ መሪዎች በግለሰብ ደረጃ የታሰሩ ካሉ የተላለፉት ህግ ስላለ ነው። ለምሳሌ ጸረ ሽብር ህጉ በሽብር ተግባር ላይ መሰማራት የሽብር ተግባርን ማበረታታት፣ የሽብር ተግባር ላይ የተሰማሩ ነገሮችን ማገዝ፣ ማስተባበር ስህተት ነው፣ ክልክል ነው፣ ያስቀጣል። ካለ የፖለቲካ መሪ የሆነ ሰው መጀመሪያ ህጉን አክብሮ ሲያበቃ መቀየር እንኳን ካለበት ህጉ እንዲቀየር ነው እንጂ የሚሰራው ምን አለ ማን አለብኝነት አለ ብሎ ህጉን ከጣሰ በኋላ የፖለቲከኛ ነው ሚባላችልም፣ ወንጀለኛ ማናችንም ይህ ማመን አለብን ህጉን እንዲሻሻል ልታገላለሁ እንጂ ህጉን አልጥስም። ህጉን የጣሱ ቀን ፖለቲከኛ አይደለሁም የህሊና እስረኛም የፖለቲካ እስረኛ አይደለሁም፣ የህግ እስረኛ ነኝ። ምክንያቱም የወጣ ህግ ስለጣሱ ይሄ ነው መባል ያለበት እንጂ የፖለቲካ ፓርቲ መሪ ስለሆነ፣ ጋዜጠኛ ስለሆነ፣ ሌላ ሰው ስለሆነ አይደለም። ማንም ሰው ከህግ በላይ አይደለም። ሁላችንም ከህግ በታችንን ህግን አክብረን ነው የምንሰራው። ስለዚህ ህግ የጣሰ ሰው ነው የተጠየቀው። ለዚህ ነው የፖለቲካ እስረኛ የለንም። በዚህ ማብራሪያ ያረኩት ተቃዋሚዎች ኢህአዴግ ይህንን የድርድር አጀንዳ መቀበል እንዳለበት ጠይቀዋል። የኢዴፓ የስራ አስፈጻሚ ኮሚቴ አባል አቶ ወንዶሰን ተሾመ ከእነዚህ መካከል ናቸው። እዚህ ሀገር የፖለቲከኛ እስረኛ የለም ብሎ በድፍረት የሚናገር የመንግስት ተወካይ ነው ያየወጣው። እንዴት ነው የሌለው? አጣና ቀምሰናል። የራሴ የፖለቲካ እስረኛ ነበር በ23 ዓመት ውስጥ ድፍረት ነው ከ1983 በኋላ ኢትዮጵያ ውስጥ የፖለቲከኛና የህሊና እስረኛ የለም ብለው ማለት ዓለምን መካድ ነው። ይሄን ልዩነት እናቀርባለን። በዚህ ልዩነት ላይ መነጋገር እንፈልጋለን። ቅድም እኔ በጣም እንደደነገጥኩት ኢህአዴግ ለድርድር ያልመጣን ይመስል። የኢህአዴግ ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ በሰጡት ተጨማሪ ምላሽ ቀደም ሲል የሰጡትን ማብራሪያ አጠናክረዋል። አሁን የደፋሶ ያሉትን በተመለከተ ህግ ከጣሱ ዛሬ የሚታሰራሉ። እርሶ ምንም ዛሬም አይደረግ፣ ያለውን ህግ ከጣስን፣ እርስዎም እኔም ከህግ በታችነን እንታሰራለን። ህጉን ማመን አለማመን ሌላ ጉዳይ ነው። ህጉ ግን ህግ በማውጣት ስልጣን ያለው አካል ያወጣው ህግ ከሆነ ማክበር፣ እንዲቀየር ከምቃወመው ከሆነ በህጋዊና በሰላማዊ መንገድ መታገል እንጂ ከጣስኩ እንደፈለግኩ እሆናለሁ ከተባለ ዲሞክራሲ የሚባል ነገር የለም፣ እናንተና እኛን እዚህ የሚያሰባስበን ማዕከላዊ ነጥብ የለም። ኢህአዴግ በዛሬው ውሎ ተጨምቀው ከቀረቡት 13 አጀንዳዎች መካከል የተወሰኑትን ተቀብለዋል። ሌሎች ለውይይት ወይም ለክርክር የሚቀርቡ መሆናቸውን አስረድቷል። አንዳንዶቹን ደግሞ ከተስተካከሉ እንደሚቀበላቸው አመልክቷል። የፊታችን ቅዳሜ በተያያዘው ቀጠሮ የመጨረሻ ማሳረጊያ እንደሚበጅም ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በብሪታንያ ዋና ከተማ ለንደን በሚገኘው ግሬንፈል የሚባለው ግዙፍ የመኖሪያ ህንፃ ላይ ባለፈው ሳምንት በደረሰው ቃጠሎ የሞቱ ሰዎች ቁጥር 79 ሳይደርስ እንዳልቀረ የከተማይቱ ፖሊስ አስታውቋል። በህንፃው ላይ የሚኖሩ ኢትዮጵያውያን ነዋሪ የነበሩ ኢትዮጵያውያን በአደጋው የቤተሰብ አባላቶቻቸውን ማጣታቸውን የተናገሩ ያሉ ሲሆን እስካሁን በህይወት ይኑሩ አይኑሩ ካልተረጋገጠው ወገኖች መካከል ኢትዮጵያውያን እንዳሉባቸው ይገልጻሉ። ጽዮን ግርማ ተከታትላ ዝርዝሩን ይዛለች። እረቡ ሰኔ 7 2009 ዓ ም በለንደን ሰዓት አቆጣጠር ከሌሊቱ 7 ሰዓት ግሬንፌል በተባለው ህንጻ ላይ የደረሰው የእሳት ቃጠሎ ከውጭ ሲታይ እጅግ አደገኛነቱን ማስተዋል ይቻል ነበር። በውስጡ ደግሞ ከእሳቱ ለመውጣት በደረጃው የሚሮጡና ውስጥ ሆነው የእሳት አደጋ ሰራተኞችን ሲጠባበቁ የነበሩ ነዋሪዎች እንደነበሩ ሲዘገብ ሰንብቷል። ከእነዚህ ሰዎች መካከል አንዱ ኢትዮጵያዊው ጳውሎስ ወልደስላሴ ስላሴ ይባላል። ከአንድ ልጁና ባለቤቱ ጋር ሲተርፍ አንድ ልጁን ደግሞ አጥቷል። በዕለቱ የነበረውን ሁኔታ እንዲተርኮልናል። ጫጫታ ሰማን በረንዳ ላይ ምንድን ነው ብዬ ነቃው። ጭስ ይጨሳል እና ሰዎች ይጨጫሉ። ሁሉንም ተዘጋጁ አልኳቸው። ሁለት ልጆች ነው ያሉኝ። አይዛክ እና ሉቃት ይባላሉ። ገኒ ትባላለች ባለቤቴ። አብረን ሆነን በቃ ተዘጋጁ አለን አለበበስካቸው ምን አልኳቸው ና የወሰድኩት አክሽን ናይን ናይን ደውዬ ፋየር ብርጌድ ሁኔታውን ነገርኳቸው እና አወይ ሆነናል እና እንጠብቃለን አሉኝ። እኛ የምንኖረው አስራ ስምንተኛ ፎቅ ነው። ሌላው አበሻ ጓደኛችን አለ ሰባተኛ ፎቅ። እሱ መንቃቱን አለመንቃቱን ለማወቅ እንደገና እሱ ጋር ደወልኩለት። አላወቅም ነበር ነቃ። አንድ ባለቤት ቀስሶ እሱ ከኛ በፊት ቀር መውጣት ቅርብ ስለነበር ማለት ነው። ጓደኛው ከመጣ በኋላ የእሳት አደጋ ሰራተኞቹ መጥተው እስኪያወጧቸው እየተጠባበቁ እንደቆዩ ይገልጻል። እሳቱ የተነሳ ሁለት በእኛ ሳይድ አይደለም ኦፖዚት ሳይድ። ስለዚህ በመሀል ሊፍት እና ስቴርኬዝ ስላለ እኛን አልነካንም። ለረጅም ሰዓት በጣም ደጋግሜ ስደውል ስልክ እንደገና ማረ። እንዴት ነው እንዴት ነው ብለን ደዋወለን። በመሀል ተንኳኳ ሲኮክ ፋየር ብርጌዶች መስሎኝ ነው መጀመሪያ የከፈቱት። ስከፍት ፊት ለፊታችን ካለው እንትን ጨስ ነበር ቤቱ እና አንድ አበሻ ነው መጣ። ዛሬ ጨሳል እንዴት ነው አለን። አስገባሁት። እኛ ቤት ምንም አልተቀጣጠለም፣ ምንም አላለም። እሱን አስገባሁት። መጨረሻ ላይ ከጎናችን ደግሞ አለች ሴት ሶስት ልጆች ያሏት አረብ ናች። ተንኳኳ ስከብ እሳ ችኪችኔ ውስጥ ሳቱ ገባ እና አስገቡኝ አለች። አስገባናት። እና ሁላችንም አንድ ላይ ሆንን ማለት ነው። ጠቅላላ የእኔ ልጆች ሁለት፣ የእሷ ልጆች ሶስት አምስት ህጻናት እና እሷ ብቻዋን ልጁ እና አራት አዳልት ማለት ነው። ሁላችንም ሆነን በቃ እየጠበቅን በየአቅማችን ሁላችንም እሱ ባለን ስልክ እንለዋውላለን እንዲመጡልን። ፋየር ብርጌዶች የተቻላቸውን እያደረጉ ነው ብለው ነው የሚነግሩን። ምንም ሌላ ነገር የለም። በጣም ረጅም ሰዓቱ የተነሳው አንድ ሰአት ነው። እነሱን ተስፋ እያደረግን ጠበቅን። በቃ ነገርኳቸው፣ የመጨረሻ ቢከፋና እዚሁ አንቃጠልም፣ ስለዚህ ሁለቱን መስኮት ከፍ በዚህ እንወርዳለን አልናቸው። በመስኮት እንወርዳለን። እኔ ትልቁን ይዛለሁ፣ አንቺ ደግሞ ትንሽን ይዘሽ በዛኛው መስኮት እንወርዳለን እንጂ እዚህ ቆመን አንቃጠልም። ግን መጨረሻቸውን እንሞክራለን። ነገርኩት። ወንበር አዘጋጅ ሁለት መስኮቱ ላይ እንዲወጣ ይዛክል ያኛው ትንሽ ስለሆነ አቅፈ ነው እንትን ማለት ይችላል። ይ ወንበሩ ላይ አንንቱ ላይ ቁጭ ብዬ በመስኮት ልጮ አለው። ል ፐልፕ ላለው የሚሰማኝ የለም በቃ እንዴት ነው መሞት ማለት ምንድን ነው? ምንድን ነው ማድረግ ያለብኝ? ይህም በማሰብ ጀመር ያለን አማራጭ ደጋግሞ መደወል ነው። አረ እንዴት ነው ጠቅላላ ዘጠኝ ነን ብዬ በቁጥሩ ለው ደጋግሜ ደውዬ ነግራቸዋለሁ የለንደን ብዙ ሲሆን የሌሎች ላይኖችን ሹም ያገናኙሻሉ እና መጨረሻ ላይ ያገኘሁት የኢሴክስ ፋየር ብርጌድ ነው። አነጋገርኩት እንዲታገሱ ሲነገራቸው ቆይቶ፣ በመጨረሻ በእርጥብ ጨርቅ አፍንጫቸውን እያፈኑ በአደጋ ጊዜ መውጫ ደረጃው እንዲወጡ ተነገራቸው። ይሄንን ልጆቹ ሁሉ በቃ አንሶላውን ጨርቁ ሁሉንም በቃ ህጻናቶች ሁሉንም ጨርቅ አለባብሰን አለባብሰን በቃ ሁላችንም ልንወጣ ስንል ልክ ፋየር ማ ነው መጣ መጣና ያውታል ምንም የነገረን ነገር የለም። ጨርቅ አድርጎ ም ያለን ነገር የለም። እኔ በስልክ የነገረኝ ነረ ተዘጋጅቻለሁ። በቃ ልጆቹን አልበሰን ትልቁን ልጄን ከሴት ወንድ ይሻላል ብዬ አበሻው ከዛ ክፍል ከመጣው ልጅ ጋር ላኩት ዳራ ብዬ ማለት ነው። እኔ ደግሞ ትንሹን ይዤ ሴቶችም ደግሞ እነሱም እርስ በርሳቸው ትልቋ ትንሿ እዛ እሷም ሁሉም ወጡ። በቃ ጨለማ ነው። ከአስራ ስምንተኛ ፎቅ አላቅም ጨለማለ ስሞካለ ብቻ ወጣል እንደ መንመርሽ ምንም አላቅም በቃ በሸርትቴ ነው። እየተጋጫጨች ነው ምንድን ነው መቻ ልጁን እንደዚህ አቅፍ ያለው እኔ ትንፋሽ እንዳያን ሰው ጨርቁን አፍኝዋለሁ። በቃ እኔ ትንፋሽ ያለ ያጥረኝ ሲል ወደ ራሴ ትንፋሽን ማለት ነው ወደ ልክ እኔ ፍናንሽ ልውድቅ ስል ትንፋሽን ጨርቁን አልሳና እኔ ጋር ግና ትንሽ ሪሊፍ ታገኝ መልሽ ስል እያደረግ እንደዛ እያደረግን በተአምር ወጣል። ከኛ ሰዋ ላይ ወጣ ሰውም የለም በስትሬቸር ሲወጡ ነው ያየሁት እና ያንን እንደዛ አድርገን ወጣል። ከወጣን በኋላ ልክ እኔ መብራት ሲያላመልጠም በቃ የሆነ ጨለማ የሆነ እንትን ተብሎ በቃ መብራት አየን። በገዝ አየር ሁሉ መጣ ልዩ ናቅሴ ወጣን። ከወጣን በኋላ በቃ ልክ እኔ እንደወረድ ተከትለኝ ወረደች ገሊ ባለቤቴ ማለት ነው። ከዛ ተያይዘን አይዛክሳል አንዴ፣ አይዛክማ ከኛ በፊት ነበር እነሱ ኩናቸው መጀመሪያ የላቸው ስለዚህ ወጥተዋል። ውጭ እናያቸዋለን አልኳት። በቃ ውጪ አንድ አበሻ ጆኔ የሚባል አለ በጣም በጣም የሚረዳ ነው እሱ ጋር ተቀበለ ልጄን ሲያዩት እግዚአብሔር ይመስገን ልጁ ደህና ነው ብዙ ሱ ነው ብኖሩም አልወሰደም እና እየተነፈሳል ምንም በቃ ከድንጋጤ እና ከእንትን በስተቀር ደህና ስለሆነ የባሱት እያከሙ እኛን አቆዩን ምንም በእሱ በኩል ችግር የለውም ምክንያቱም ደህና ነበር እሱ ከዚያ እኛ ብቻ እሱም ለጆኒ ለሚባለው ሰጥቼ ፍለጋ ነው ትልቁ ትልቁ ፍለጋ ሄድኩኝ በአጋጣሚ እነዚያ አብረውኝ የነበሩት ልጆች ወጥተዋል እነሱንም አገኘዋቸው ቀርበዋል። ልጅ የአስራ ሁለት አመቷ ልጅ ጠይቅ ስጠይቃት አይቼዋለሁ፣ ውጭ አይቸዋለሁ አለች። አይቸዋለሁ እርግጠኛ ነሽ? አዎ ከእኛ ጋር ስለነበረች በደንብ አይተዋል። ነጋ ግን ጠይቆት አይቸዋለሁ አለች። ያንን ተስፋ አድርጌ በቃ ስጠብቅ፣ በሁለት ቦታ ነበር የሚወጣው እና በሌላ ሳይድ እጅ ፍለጋ ጀመርኩ። እዛም የለም፣ በቃ ተስፋ ሳረግ፣ እስካሁን ዝም ልጁም አልተገኘም። የላከው አብረህ ልጁ ይዞ እንዲወጣ አገኘት። ልጁን በኋላ ላይ ፍለጋ ልጁን አገኘት፣ እዛው አገኘት። ታገኘው የታረካዋል ደረጃ ላይ ወደቀብኝ አለ። ደረጃ ላይ እንትን ያልኩት አለኝ። በቃ ታገኘው ደረጃ ነው አለ አለኝ። የትኛው ደረጃ ነው? አላውቅም። ጨለማ ነው። በቃ ምንም የተረጋጋ ሁኔታ አደለም። የተሳሳትኩት ወንድ ከሴት ይሻላል ብዬ እሱ አይለቀውም ብዬ አጠናከርኩ እንጂ እናቱ ብትይዘው ኖሮ ልጆን ስለሆነ አብራት አለች እንጂ ትተዋት ሄድ ነበር እና ያ ሁል ጊዜ ይቆይ ትልቅ ስተሰራው እና አመኘው ሂድ ስለው አምኖ እኔን አምኖ ሂድ ስለው ሄደ ትዛዜን ግን ውስጤ በቃ የመጨረሻ ጥጥት ላይ ወጥን፣ ባጭር ቀጫው ታዲያ፣ በዚህ አይነት ሁኔታ ነው ልጅን ያጣሁት። በቃ ይሄ ነው ታሪክ። ሌላ ነው ጳውሎስ፣ የስድስት አመት ልጁ አይሳክ ልጅም ቢሆን ጠንካራ ና በስፖርት እንቅስቃሴዎች ላይ የሚሳተፍ በመሆኑ ተሯሩጡም ያመልጣል የሚል ግምት እንደነበረው ይናገራል። ሌላው ከባለቤቱ ና ከሶስት ልጆቹ ጋር በህንጻ ውስጥ የቀረው አቶ ሀሽም ክድር ይባላል። ጆኒ ዮርጋሳ የተባለው የሀሽም ጓደኛ በእለቱ የተፈጠረውን ሁኔታ እንዲህ ተርኮልናል። በመስታወታችን ስር ሲጨው ሰማሁኝ። መንገድ ላይ መንገድ ላይ ነኛ ቤትም ወደ ሁለት ፖሊስ መኪና ሲያልፍ ሰማሁኝና ምንድን ነው ብዬ ተነስቼ በመስታወቱ ወኮል ቀና ብዬ ሳይ በቢልዲንጉ የኔ ፊት ለፊት ይታየኛል። ቶፕ ፍሎር እሳት ተቃጠለ ነበር የነበረው እና ስልኬን አወጣሁኝና አ ጀስት ኖርማል ነገር ነው ሪኮርድ ማድረግ ጀመርኩኝ። ፋየሩ ማለት ነው። ከዛ በኋላ ጀስ ፎር ሰም ሪዝን የጓደኛ ስም ክሊክ አደረገች ጭንቅላቴ ላይ ወዲሁ ስልክ ሶፕ አደረግኩኝና ቪዲዮ መቅረጽን፣ ደወልኩለት። ሄሎ ጆኒ፣ ሄሎ ጆኒ፣ ሊስን አልኩት፣ የእናንተ ቢልዲንግ መሰለኝ። እዛ እንደሚሆን እንኳን አላውቅም፣ ብዙ አንድ አይነት ቢልዲንጎች አሉ እዛ አካባቢ። ሊስን አልኩት፣ የእናንተ ቢልዲንግ መሰለኝ የተቃጠለ ነው። ስለ ጊዜ አዎ፣ የእኛ ነው አለኝ እና ምን የጠበክ ነው አሁን፣ ቶሎ ብለህ ውጣ አልኩት። እሺ ጆኒ አለኝ። መልቼም እየመጣሁ ነው ወዳንተ ጋር አልኩት። እሻልኩ ሄድኩ። በአንድ ሶስት ልጆች አሉት። በቃ መጣሁልህ አልኩት እና ከቤት ወዲያ ኑ፣ ጠላጫማ አድርጌ ስ በመኪና የአምስት ደቂቃ መንገድ ነች። በመኪና ተነስ ሄድኩ ወደዛ አካባቢ መኪና አቆምኩኝና፣ ከኋላ ውሃዎች ውሃ ነበረኝ ውሃውን አወጣሁኝ። ለምን አወጣሁት አላውቅም። ውሃ አወጣሁኝና ወደዛ እየወረድኩኝ ወደ ቢልዲንግ ወደ ሚቃጠል ቢልዲንግ ላይ ውሃውን ጥግ ላይ ወረወርኩኝና ወደዛ ስሄድ እና ሁለት ፖሊሶች ነበሩ ከኔ በፊት የሰማዋቸው እነሱ ነበሩ። እዛ በር ላይ ቆመዋል። አትገባም አሉኝ። አሴ መግባት አለብኝ ወንድሜ ዞን ፋር ና በትንቲ ሰከንድ ፎር ነው ያለው መሄድ አለብኝ አልኳቸው። አትሄድም አሉ። ከሀሺም ጋር እስከ መጨረሻ ስልክ ሲደዋወል እንደነበርና ና በመጨረሻም ስልኩ እንደጠፋበት ይገልጻል። የሁኔታውን አሳዛኝነት የሚያስታውሰው ጆኒ ከእሳት ውስጥ የሚወጡትን ሰዎች ለማትረፍ ከፍተኛ ርብርብ እንደነበር ይገልጻል። በመጨረሻም ሀሺም ከነ ቤተሰቦቹ ከእሳት ውስጥ ሳይወጣ ቀርቷል ተብሎናል። አዲስ አበባ የሚገኘውና ቤተሰቡ በከፍተኛ ሐዘን ውስጥ እንደሆነ የገለጸልንን የሀሺምን ወንድም አቶ መሀመድ ከድርን ማምሻውን አነጋግሬው ነበር። ወንድሞቼ ከነ ልጆቹ ነው ያጣው። ከዛ በላይ ለመቅለት ደግሞ በጣም ይከብዳል። የእርስዎ ታናሽ ወንድም ነው? ታላቅ ወንድም? ታናሽ ወንድም። ታናሽ ወንድም። ምን ያህል ጊዜ ሆነ ወደ ለንደን ከሄደ? አንድ አስራ አምስት አመት። ቤተሰቦች ያፈራው እዛ ከሄደ በኋላ ነው ወይስ አፍርቱን? አዎ አዎ አዎ አዎ። ስንት ልጆች ነበር ያለው? ሶስት ልጆች ናቸው። ስንት አመታቸው ነው? አስራ አራት አስራ ሶስት አስር ስድስት አመት እንደዛ መሰለኝ እርግጠኛ ግን አይደለሁም። ተገናኝታችሁ ነበር በቅርብ ጊዜ? የዛሬ አመት አካባቢ ያጠዋል ነው አደጋው መድረሱን እንዴት አወቃችሁ? በቃ እህቴ ኖርዌይ ያለች አንድ እህት በቃ እሷ ደውላ ነገረችን። እሷ ነገረችን፣ በሷ በኩል መረጃውን ያገኘ ነው እህቶቻችን ወንድ ማለ ታናሽ ወንድማችን እነሱ ታላቅ በተለያየ ቦታ ቢሆንም አብረው ነው ያሉ። የለንደን ፖሊስ አደጋው በዚህ ህንጻ ላይ እንዴት እንደተነሳ እስካሁን አጣርቶ እንዳልጨረሰ እየገለጸ ይገኛል። በአደጋው ሰባ ዘጠኝ ሰዎች ሳይሞቱ እንዳልቀረም ዛሬ አስታውቋል። በትላንትናው እለትም ለሟቾች የመታሰቢያ ዝግጅት ተዘጋጅቶ እንደነበር ታውቋል። ኢትዮጵያውያኑም ከአደጋው የተረፉ ቤተሰቦች በአንድ ላይ እየተሰባሰቡ ሀዘናቸውን እየተወጡ እንደሆነ ነግረውናል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ አመሰግናለሁ ሲሆን ለዘገባውም በኤርትራና በጅቡቲ መካከል የተነሳው የድንበር ውዝግብ እንዲረግብ የአፍሪካ ህብረት ጠይቋል የኅብረቱ ጥያቄ የቀረበው የካታር ሰላም አስከባሪዎች ከአወዛጋቢው የድንበር ክልል ከለቀቁ በኋላ ኤርትራ ስፍራውን ተቆጣጥራለች ስትል ጅቡቲ ባለፈው አርብ ከከሰሰች በኋላ ነው። ክልሉን ትቆጣጠር የነበረችው ካታር ወታደሮቿን ያስወጣችው ጅቡቲና ኤርትራ ከካታር ጋር ዲፕሎማሲያዊ ግንኙነት ከነበራቸው ከሳዑዲ አረቢያ እና ከሌሎች የፋርስ ባሕረ ሰላጤ ሀገሮች ጋር በመተባበራቸው መሆኑ ተገልጿል። ኤባካሎንዶ የኅብረቱ የህብረቱ ሊቀመንበር ለሆኑት ለሙሳ ፋኪ መሐመድ አፈቀላጤ ናቸው። አዲስ አበባ ኢትዮጵያ ሆነው ለቪኦኤው ጄምስ ባቲ ቃለ ምልልስ ሰጥተዋል። አዲሱ አበባ አቀናብሮታል። የህብረቱ ሊቀመንበር ሙሳ ፋኪ መሐማት እንደገለጡት ህብረቱ ከየአገሮቹ ባለሥልጣናት ጋር ምክክር አድርጓል። ሁለቱ አገሮችም በመካከላቸው ሰላም እንዲፈጠርና አለመረጋጋት እንዳይኖር የየበኩላቸውን ጥረት እንዲያደርጉ አሳስቧል። የአፍሪካ ህብረት አንድ አጣሪ ቡድን ወደ አወዛጋቢው የድንበር ክልል እንደሚልክ ለህብረቱ ሊቀመንበር ቃል አቀባይ ለኢባ ኮሎንዶ ገልጠዋል። ህብረቱ መቼ ስራውን እንደሚጀምር ጄምስ ባቲ ላቀረበው ጥያቄም ይህን መልሰዋል። ከሁለቱም ሀገሮች ማለት ከጅቡቲም ከኤርትራም ባለስልጣናት ጋር ምክክሩ እየተካሄደ ነው። ይህም የሀቅ ማጣራቱ ስራ ጅማሬ መሆኑ ነው። ይህ ደግሞ የሁለቱ ወገኖች ባለስልጣናት በተስማሙበት ሁኔታ የሚካሄድ መሆኑ ይታወቃል። የኤርትራ መንግስት ባለፈው ቅዳሜ በሰጠው መግለጫ ካታር የወሰደችው ወታደሮቿን የማስወጣት እርምጃ የተጣደፈ ጊዜውንና ተጨባጩን ሁኔታም ያላገናዘበ ነው ብሏል። የአፍሪካ ህብረት ወደ ሰላም ድርድር የሚያዳርስ የሀቅ አጣሪ ቡድን ለመላክ የወሰነው ካታር ከጅቡቲና በኤርትራ ድንበር ላይ የነበራትን ሰራዊት ካስወጣች በኋላ ከሁለቱ ማለትም ከኤርትራና ከጅቡቲ ባለስልጣናት ጋር ተመካክሮ መሆኑን ገልጸዋል። ቃል አቀባይዋ አክለውም ግልጽ እንዳደረጉት ቡድኑ ሰላምን የሚያደራድር ሳይሆን ከኳታር ሰላም ጠባቂ ወታደሮች መልቀቅ በኋላ ሁለቱ ወገኖች ወደ ጅቡቲና ኤርትራ ድንበር አንድ ሀቅ አጣሪ ቡድን እንዲላክ በምክክር ላይ ናቸው። እናም ደግሞ አሉ ቃል አቀባዩ። ኮሚሽኑ ሁለቱ አባል አገሮች ማለትም ኤርትራና ጅቡቲ ግንኙነታቸውን በአፍሪካ ህብረት መመሪያ መሰረት እንዲያሻሽሉ ያበረታታል፣ ይደግፋል። የኢትዮጵያ መንግስትም በሁለቱ አገሮች መካከል ሰላም እንዲፈጠር፣ ያለውን ውጥረት እንዲረግብ የበኩሉን ጥሪ አቅርቧል። ካታር የኤርትራንና የጅቡቲን ወታደሮች በሚለየው ድንበር ላይ የነበሯትን ኃይሎች ካስወጣች በኋላ የአፍሪካ ህብረት ባለፈው ቅዳሜ ያወጣው መግለጫና ሀቅ አጣሪ ቡድን ለመላክ ያሳለፈውንም ውሳኔ እንደምትደግፍ ኢትዮጵያ አክላ ገልጣለች። የተከበራቸው አድማጮች፣ ካታር ወታደሮቿን ከጅቡቲ እያስወጣችው ኤርትራ ዲፕሎማሲያዊ ግንኙነታቸውን ከካታር ጋር ካቋረጡት ከሳውዲ አረቢያና ከሌሎችም የፋርስ ባህረሰላጤ ሀገሮች ጋር ኤርትራና ጅቡቲ ተባብረዋል በሚል እንደነበረ ይታወሳል። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ ፈረንሳይን በቀጣናው በብቸኛ ባለግዙፍ ወታደራዊ አቅም አገርነት የሚያስቀረውና ብሪታንያ ከአውሮፓ ህብረት በምትወጣበት መንገድ ላይ የሚካሄደው ድርድር በዚህ በያዝነው ሳምንት ይጀመራል። ሄንሪ ሪጅዌል ለአሜሪካ ድምጽ ባጠናቀረው ዘገባ እንዳመለከተው ህብረቱ የያዘው ወደ አንድ የጋራ መከላከያ ፖሊሲ የማምራት አዝማሚያ ብሪታንያ ከአውሮፓ ህብረት ጋር ልትወጥን ትችላቸው ከነበሩ የጸጥታ ጉዳይ ዙሪያ ስምምነቶች ውጪ ያደርጋት ይሆናል የሚል ስጋት አሳድሯል። ዝርዝሩን አሉላ ከበደ ይዟል። የአውሮፓ ህብረት የጸጥታ ጉዳይ ግዙፍ ለውጥ ከፊቱ ተደቅኗል። በዩክሬን የሩሲያ ጠባጫሪነት በደቡባዊና ምስራቃዊ የአህጉሪቱ ድንበሮች የእስላማዊ ጽንፈኞች እንቅስቃሴ አደጋ በደቀኑበት በአሁኑ ወቅት የአውሮፓ ህብረት የቡድኑን ባለግዙፍ የጦር ኃይል አቅም ሊያጣ ነው። ኤድዋርድ ሉካስ የኢኮኖሚስት መጽሔት ከፍተኛ አዘጋጅ ናቸው። ከብሬክሲት እንግሊዝ ራሷን ከአውሮፓ ህብረት አባልነት ውጭ ካደረገችበት ሕዝበ ውሳኔ በኋላ ፈረንሳይ በአህጉሩ ዋናዋ ወታደራዊ ኃይል ሆናለች። የአውሮፓውያን የጸጥታ ጥበቃ አደረጃጀትም ይህንኑ እውነታ የሚያንጸባርቅ ይሆናል የሚል እምነት አለኝ። ቁጥራቸው አራት ሺህ የሚደርሱ ወታደሮቿ በሰሜን አፍሪቃ እስላማዊ ጽንፈኞችም በመዋጋት ላይ ናቸው። አዲሱ ፕሬዝዳንቷ ኤማኑኤል ማክሮን የአውሮፓ ህብረት አጋሮቻቸውም በተመሳሳይ ተሳትፏቸውን እንዲያጠናክሩ ይሻሉ። ማክሮን በቅርቡ በማሊ የሚገኘውን ሰራዊታቸውን ለመጎብኘት ወደዚያ ባቀኑበት ወቅት ባሰሙት ንግግር ከህብረቱ ጋር ያላቸው ትብብር እንዲጠናከር በተለይም ደግሞ ከጀርመን ጋር ያላቸውን የትብብር ግንኙነት የማጠናከር እና ብሎም ቦን በጸረ ሽብር ዘመቻው ተሳትፏን እንድታጎላ የሚፈልጉ መሆናቸውን አመላክተዋል። የጀርመኗ ቻንስለር አንጌላ መርክል ግን የአውሮፓ ህብረት የጸጥታ ጉዳይ ከሁለቱ አገሮች ፈረንሳይና ጀርመን ወታደራዊ ጥምረት ጋር እንዲቆራኝ አይፈልጉም። ለዚህም ምክንያቱ በአውሮፓ መከላከያ ዩናይትድ ስቴትስ በሙሉ ተሳትፏ ትቀጥል ዘንድ ጽኑ ፍላጎት ስላላቸው ነው። የአውሮፓ ህብረት መልክ እየያዘ የመጣው የጋራ መከላከያ ፖሊሲው አካል በሆነ ገቢር የህብረቱን እዝ ማዕከል በማቋቋም ላይ ሲሆን የአምስት መቶ ስልሳ ሚሊዮን ዶላር የመከላከያ በጀትን መድበዋል። ይህም አሁን ያለውን ወታደራዊ መዋቅር የሚያጠናክር መሆኑን የሚያጠናክር ነው ይላሉ የህብረቱ የውጭ ጉዳዮች ፖሊሲ ኃላፊ ፍሬድሪካ ሞገሪን። በየትኛውም መንገድ የኔቶን ሥራ የሚተካ የሚያባዛ አሊያም የሚፎካከር አድራጎት እያሰብን አይደለንም። ይህ ግልጽ መሆን አለበት። የሩሲያን ጠባጫሪነት ለመግታት ኔቶ በርካታ ሺህ ጦር በምስራቅ አውሮፓ አሰማርቷል። የአውሮፓ ህብረት የዚያ ምትክ አይደለም ያሉት በሙኒክ የጀርመን ጦር ኃይሎች ዩኒቨርሲቲው ማይክል ቮልዘን ናቸው። በተለይ ለአሜሪካ ድምፅ በስካይፕ አማካኝነት በሰጡት ቃል ከፈረንሳይ በስተቀር አብዛኞቹ የአውሮፓ ጦር ኃይሎች ለየትኛውም ወታደራዊ ጣልቃ ገብ ስራ የተሰናዱ አይደሉም። ለምሳሌም ያህል ቡድንስቪያ ማለትም የጀርመን የጦር ኃይሎች የተደራረበ ጫና ያለባቸውና በቂ ገንዘብ ያልተመደበላቸው ከመሆናቸውም በላይ በወጉ ያልታጠቁ ጭምር ናቸው። ብሪታንያ የአውሮፓ ሕብረትን ወታደራዊ ኃይል ለረዥም ጊዜ ስትቃወም ቆይታለች። ይሁንና የብሬክሲት እንግሊዝ ራሷን ከአውሮፓ ሕብረት አባልነት ውጭ ያደረገችበት ህዝበ ውሳኔ ተከትሎ ከህብረቱ ጋር የሚኖራትን ቀጣይ ግንኙነት ጠባይ አስመልክቶ የሚደረገው ድርድር ሲጀምር የዚያ የቀደመ የኅብረቱ ወታደራዊ ውህደት ውጥን ግን በአንጻሩ ገና ድሮ መልክ መያዝ ጀምረዋል። እናም ፈረንሳይ የመሪነቱን ሚና ተቆናጣለች። ከምሽቱ ሶስት ሰዓት ከ38 ደቂቃ ሆኗል። አዲስ አበባ ላይ በስቱዲዮ ሰዓት አቆጣጠር በ19ና በ25 ሜትር ባንድ እንዲሁም በናይል ሰዓት ቪኦኤ 24 ላይ የምናስተላልፍላችሁ መደበኛ ስርጭታችን ነው። እንዲሁም በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ጋቢና ፕሮግራማችንን በ19 እና በ49 ሜትር ባንድ አጭር ሞገድ ተከታተሉ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በፌስቡክ አት አት ቪኦኤ አምሃሪክ ላይ ዝግጅቶቻችንን ታገኛላችሁ። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ሐሳቦቻችሁን አንሸራሽሩ። ኦዲዮ ናው እንዲሁም ቪኦኤ ዶት ሆርን ዶት ኤምኦ ቢአይ ላይ። በተጨማሪም በሞባይል ስልኮቻችሁና ታብሌቶቻችሁ ላይ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የፕሮግራሙ መሪ ንጉሡ ታምሬ ነው። እንደዚሁም ጀስቲን ትዋይት የስቱዲዮ ቴክኒሻን ነው። የምናስተናግዳችሁ ሰሎሞን አባትና ቆንጂት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ። እንደምንሰነበታችሁ ቪኦኤዎች፣ ከአዲስ አበባ ኢትዮጵያ ነው የምደውለው በሳምንቱ መጀመሪያ አካባቢ እንደዘገባችሁ የኢትዮጵያ መንግስት፣ ቆሽ የደስተኛው ቆሳሽ አመታ ስራ ላይ በደረሰው አደጋ የሞቱ ኢትዮጵያውያን ብዛት መቶ አስራ አምስት ብቻ መሆኑን አስቧት አስቷል። እንደውም ተከራክሯል ማለትም ይቻላል የመቶ አስራ አምስት ዜጎቻችን ሞት እንደ ትንሽ ሊታይ ማለት ነው። ይሁኑና በእጅጉ የገረመኝ የአደጋው መንስኤ ምን እንደሆነ አለመታወቁና ምርመራው እንደቀጠለ እንደ ተጠናቀቀ የሚደረግ መገለጹ ነው። ኢህአዴግ ወደ ስልጣን ከመጣ ጀምሮ የተሽከርካሪ አደጋን ሳይጨምር እጅግ በርካታ አደጋዎች መከሰታቸው እና የአንዳቸውም እውነቴን ነው የአንዳቸውም እደግመዋለሁ የአንዳቸውም ምርመራ ተጠናቅቆ ለዚህ ቀርቦ አያውቅም። መቼ ነው ይሄ ተጣርቶ የሚቀርበው? የቆሼ ላይ እንግዲህ የተለየ ነገር ካልመጣ በስተቀር ተሽከርካሪ አደጋ መቼም ለእግረኛ ቅድሚያ ባለመስጠትና ርቀትን ጠብቆ አለማሽከርከር ብለው እንደማይሉን ተስፋ አደርጋለሁ። እስቲ እንደ ውጭው መጨረሻውን ውጤቱን ምርመራ ውጤቱን እንዲያሳውቁ ብታደርጉ አመሰግናለሁ። ጥበቡ ነ አዮ እንደምን አላችሁ? እኔ ታደሴ ክፍሌ ነኝ፣ ከዚህ ከዩናይትድ ስቴትስ ቅዳሜ በአስራ ሰባት ጥያቄን ለመልስ ስለ መሬት ይዞታ ሲጠያየቅ ስለ ሰማሁ ነው የሰማሁት። አንደኛ ነገር ይሄ ጥያቄው መልሱ የሚሰጠው ሰውዬ ለሱዳን መሬት መሰጠቱን አላውቅም ያለ ሱዳን፣ ሙሉ በሙሉ የእኛም መሬት ከገዳሪ ፈንስቶ እስከ ሼዲ ድረስ መሬቱን ወስዳለች። የጎንደር መሬት የጎጃምን ከደባዚን ከመተከል ማዶ ገብታለች ወደ ውስጥ እና ይሄን አንድ በአንድ አውቃለሁ። ከኤርትራም እንደዛ ነው። ኤርትራማ የራሱ ጉዳይ። ይህ ግማሹን ደግሞ የራሱ በገዛ እጁ መለሰ ሰጥቷል። መለሰ ሰጥቶ ደርግ የሰጠ መሬት ነው ይላል። ውሸት ነው ይሄ። ምንንም ሰምታችኋል። ጥያቄ ማለት በሌላ ዝግጅት እና ይሄን ራሳችን እናውቃለን። በሉዳና ሁኑ ስለ አስተያየቶቻችሁ እናመሰግናለን የተከበራችሁ አድማጮች። የስልክ መስመራችን 2022059942 ነው። የውስጥ መስመር 14 ነው። በነጻ የምትደውሉበት ተዘዋዋሪ የስልክ መስመር ነው። በድምጽ በተቀረጸ መመሪያ መሰረት መልዕክቶቻችሁን አኑሩ። በኢሜይል ለምትጠቀሙ ደግሞ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። ወደ ተከታዩ ዝግጅት እናልፋለን። ሳውዲ አረቢያ በሚገኙ ኢትዮጵያውያን ፍልሰተኞችና ስደተኞች ላይ የተጠናቀረ ዘገባ ነው። የሳኡዲ አረቢያ መንግስት ህጋዊ የመኖሪያ ና የስራ ፈቃድ የሌላቸው ሰራተኞች ወደ ሀገሮቻቸው እንዲመለሱ ያስቀመጠው የጊዜ ገደብ ሰባት ቀናት ሲቀሩት እስካሁን ወደ 80 ሺ የሚሆኑ ለመመለስ የጉዞ ሰነድ ወስደዋል፣ ከ25 ሺህ በላይ ወደ ኢትዮጵያ ተመልሰዋል ይላሉ የማህበረሰቡ መሪዎች። ለመመለስ የማይፈልጉ ኢትዮጵያውያንም ለአሜሪካ ድምጽ ሬዲዮ የሚመጣውን ለመቀበል ዝግጁ ነን ሲሉ አስረድተዋል። የጉዞ ሰነድ ባለመውሰዳቸው በሪያድ አቅራቢያ ባሉ አካባቢዎች በሳውዲ ፖሊስ መታሰራቸውን የገለጹ ደግሞ ወደ ሰማኒያ እንሆናለን ብለዋል። ሸምስ በተባለ እስር ቤት እንደሚገኙና የኢትዮጵያ ኤምባሲ በፍጥነት እንዲደርስላቸው ጥሪያቸውን አሰምተዋል። መስታወት አራጋው ዝርዝሩን ይዛለች። በመጨረሻዎቹ ቀናት የኢትዮጵያ መንግስት ወደ አዘጋጃቸው ዘጠኝ የምዝገባ ጣቢያዎች ቁጥራቸው ከፍተኛ የሆኑ ተመላሾች የጉዞ ሰነድ ለመውሰድ በመጉረፍ ላይ ናቸው። በሪያድ የሚገኘው የኢትዮጵያ የማህበረሰብ መሪ የሆኑት አቶ ሻወል ጌታሁን በየቀኑ ወደ ኢትዮጵያ በመመለስ ላይ የሚገኙትንና የጉዞ ሰነድ በመውሰድ ላይ የሚገኙ ዜጎችን ቁጥር ገልጸውልናል። ሪያድ ብቻ ነው ሁለት ሺህ እስከ ሁለት ሺህ አምስት መቶ አካባቢ ነው በቀን እናዘጋጀው ያለ እነሱም ጋር ቪዛቸውም ጥሩ ነው ያለው። ለምሳሌ አሁን ትናንትና በአንድ ቀን ወደ አንድ ሺ አንድ መቶ ሀያ አራት ቪዛ ነው የሰጡ እስከ አንድ ሺ ሶስት መቶ ሰጥተው ያውቃል በቀን ማለት ነው። ስንት ሰው ወደ ሀገር እንደው አካባቢውን እንትን ለማለት ነው። ጠቅላላ እንትኑን የወሰደው በአሁኑ ሰዓት ወደ ሰማኒያ ሺህ አካባቢ የሆነ የወሰደው ጉዞ ሰነዱን ማለት ነው። ከዛ ውስጥ ቪዛውን የወሰደውም ወደ ሀምሳ ፐርሰንት ከፍ ያለ አካባቢ ነው የሚሆነው አገር ቤት የገባው ወደ ሀያ አምስት ሺህ አካባቢ ይሆናል። በመጨረሻ ቀናቶቹም ወደ ሀገር ለመግባት ፍላጎት የሌላቸው የመጣውን ለመቀበል ተዘጋጅተው የተቀመጡ ኢትዮጵያውያን ቁጥር አሁንም ከፍተኛ ነው። በቃ ያው ሀገር ያለው ሁኔታ ብዙም አላስደስተኝም። ገባሽ? አንደኛ ነገር ቤተሰብ ራሱ ተስፋ አይሰጥሽም። እኔ ከወጣሁኝ ስድስት አመት ሆኖኛል። ገባሽ? ስለ ኢትዮጵያ ብዙ ረስቻለሁ። ብዙ ነገሮችን መኖር እንደማልችል ነው የሚነግሩኝ። ገባሽ የመጣው ይምጣ ብዬ ያው እዚህ እየሰራውኝ ነው ያለሁት። አሰሪሽስ እንዴት ናቸው? ምን ያስባሉ? ወላሂ ምንም ነገር የለም ነው የሚሉት። ምንም ነገር የለም አይዞሽ። ደግሞ ያው አረብ ቤት አይገቡም፣ እረፍት ቤት ነው እንጂ ያው እጃዛ ቤት ማለት ነው። እዛ ነው እንጂ አረብ ቤት አይገቡም። እና ያው ለተወሰነ ጊዜ ነው። ይረጋጋል ነገሩ ምናምን ነገር እያሉ ነው ተስፋ የሚሰጡ የምንሰራባቸው ሰዎች ማለት ነው። ምን ይመጣል ብለሽ ታስቢያለሽ? እንግዲህ ያው እስራት አለ ነው የሚባለው እስራት አለው ነው የሚባለው የገንዘብ ቅጣትም አለው፣ ገንዘብ ቅጣትም አለው ይባላል። የገንዘብ ቅጣቱን እንኳን ኬት ነው ምጥቼ የምከፍለው? ያው እስራቱን ያስሩኛል በቀሩት ቀናት የጉዞ ሰነድ ለመውሰድ ከሚሰሩበት ገጠራማ ጣይፍ ከተባለ የሳውዲ አረቢያ ቦታ ወደ ከተማ በጉዞ ላይ ሳሉ ድንገት ሳያስቡት መንገድ ላይ ተይዘው የታሰሩ ኢትዮጵያውያን ከታሰሩበት ሽመንስ እስር ቤት አግኝተን አናግረን ነበር። የኢትዮጵያ ኤምባሲ ቶሎ ይድረስልን እና ቀናቶች ሳይጠናቀቁ ሀገራችንን ንግባ በማለት ጥሪያቸውን ደጋግሞ አሰምተዋል። እኔ መኖሪያ ፍቃድ የለኝም ህገ ወጥ ነ የሳውዲ አረቢያ መንግስት እንግዲህ ዘጠና ቀናት ጊዜ ገደብ ሰጥቷል። አሁን የምገኘው እስር ቤት ነው። በምን ምክንያት ያው ህገ ወጥ ያልሆነ ያው አንዳንድ ቦታ ላይ ስለሚይዙ እኔን እንግዲህ ከሶስት ቀን በኋላ ጅዳ አካባቢ የተወሰኑ ጓደኞችም በዛ ያሉትንም ለጣቅሙ አሁን እስር ቤት ምናምን እንገኛለን። ብዙ አለ ያው ታሳሪዎች፣ ግን እዚህ ጋር የኢትዮጵያ ኤምባሲም አልመጣም። የሆነ መፍትሄም እንፈልጋለን። በምን ምክንያት ነው የታሰርከው? የመብረሪያ ወረቀት ያላወጣ እያዛ ገጠር ነበርን ወደ ከተማ እንደገባን ወደ አሁን ለመያዛ በቃል ግን፣ አሁን የምንፈልገው በአጭር ጊዜ ውስጥ ለመብረር ስለሆነ የኢትዮጵያ አምባሲ ላይ ወረቀት ሳያወጡ በበረሃ በዛ የተያዙ አሉ። እነሱ ላይ ደግሞ ትኩረት አላረገም እና ይህን ደግሞ በአጋጣሚ ቢሰማ ወደ እኛ ትንሽ ዘወር ቢልን አሪፍ ነው የምንገኘው ያው በአሁኑ ሰዓትም ጾም ሰዓት ነው እና ያው ቁጥጥርም የለም። ከኛ ጋር ስንት ናችሁ የታሰር ነው? ቢያንስ ወደ ሰማንያ ይጠጋል። ሰማንያ ኢትዮጵያዊ አንድ ላይ ናችሁ? ወደ ሶስት አራት ክፍል ተከፋፍለናል። አሁን አጠገብ ሀሉ የታሰሩኝ አጠገቦች አሉ። እዚህ ጋር ሄሎ፣ ሄሎ፣ እንደምን አላችሁ? ዋለ ሰላም ውላችኋል? ደህና ነን። ከየት ስትመጡ ነው የተያዛችሁት? ቆየት አካባቢ ነው። መቼ ነው የተያዛችሁት? አራት ቀናችን ነው። አንድ ላይ ነው የተያዛችሁት ሰማንያችሁም? አዎ በጣም ብዙ ነን እዚያ ነው የተያዝነው። በሳውዲ አረቢያ ያለመኖሪያ ፈቃድ ለአመታት በስራ ላይ የምትገኝ ኢትዮጵያዊት በመጨረሻዎቹ ቀናት ምን እያሰብሽ ነው ብለን ጠይቀናት ነበር። ሀሳቤ ያው ስራ ላይ ነው እንጂ የመውጣቱ ምናምን ነገር ብዙም አልተቀበልኩትም፣ ምክንያቱም እዚህ መስራት ስለምፈልግ ሪያድ ከሚገኘው የምዝገባ ጣቢያ በርካቶች በፍጥነት የሚያስፈልጋቸውን የጉዞ ሰነድ ቢጨርሱም በአውሮፕላን ትኬት እጥረት ምክንያት ሳውዲ አረቢያን ለቀው ለመውጣት ግን አልቻሉም። ፍላይቶችም ጨምረዋል መጀመሪያ ከነበሩት። ሆኖም ግን አሁንም የትኬት እጥረት ያገኘና ያለው አሁንም ዛሬም እራሱ ትናንት ዛሬም በጣም ተቸግርና ላይ ትኬት እጥረት አለ አሁንም አሁንም አለ ተጨማሪ ወደ አስራ ሰባት ፍላይቶች ጨምረው ልንበረ በሳምንት አሁንም በዛ ሆኖ ግን አሁንም አልቻልንም። ወቅታዊ ችግሮቹን በተመለከተ ወደ ኢትዮጵያ ኤምባሲ ደጋግመን ደውለን ነበር፣ ለዛሬ አላገኘናቸውም። ለነገ አግኝተን ለማናገር እንሞክራለን። አመሰግናለሁ። መስታወት ለዘገባው ተከታዩ ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ። በእግር ኳስ የኮንፌዴሬሽን ዋንጫ ውድድር ባሳለፍነው ቅዳሜ በሩሲያ አስተናጋጅነት ተጀምሯል። በዚህ ውድድር የስድስቱ አህጉራት ሻምፒዮኖች አስተናጋጁና የወቅቱ የዓለም ዋንጫ አሸናፊ በጠቅላላው ስምንት አገሮች ይሳተፋሉ። በስቶክሆልም ዳይመንድ ሊግ ውድድር ካናዳዊው አንድሬ ደግራስ በመቶ ሜትር ኬንያዊው ቲሞቲ ቼሪዮት በ1500 ፈጣን ጊዜ አስመዝግበዋል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። የእግር ኳሱን ዜና ላስቀድም። የኮንፌዴሬሽን ዋንጫ ውድድር ባለፈው ቅዳሜ በአስተናጋጇ ሩሲያና በኒውዚላንድ መካከል በተካሄደ ግጥሚያ ተጀምሯል። የፊፋው ፕሬዝደንት ጂያኒ ኢንፋንቲኖና የሀገሪቱ መሪ ቭላዲሚር ፑቲን ሴንት ፒተርስበርግ ስታዲየም በመክፈቻው ሥነ ሥርዓት ላይ የተገኙ ሲሆን የፊፋው ፕሬዝደንት ውድድሮቹን አስጀምረዋል። ዴር ፍሬንድስ ዶብሮ ባሻሎቫት ዌልካም ቱ ዘ ፊፋ ኮንፌዴሬሽንስ ካፕ ሂር ኢን ራሺያ። ዝነኛው የብራዚል እግር ኳስ ተጫዋች ፔሌም በእንግድነት ተገኝቷል። ሩሲያ በመጀመሪያው ግማሽ 45 ደቂቃ ጨዋታ መሪነቱን ያገኘችው የኒውዚላንዱ ዚላንዱ ተከላካይ ማይክል ቦክሳል በስህተት በራሱ ላይ ጎል ካገባ በኋላ ነው። ከረፍት ከተመለሱ በኋላ ፌዶር ሲሞሎቭ ሁለተኛውን ከቅርብ ርቀት ተኩሶ አገባና በዚሁ ሁለት ለዜሮ ውጤት አብቅቷል። ሩሲያ በምትገኝበት በኤ ምድብ ያሉት ፖርቹጋልና ሜክሲኮ ትላንት ተጋጥመው እኩል ሁለት ለሁለት ተለያይተዋል። የቢ ምድቦቹ ካሜሩንና ቺሌም ተጫውተዋል። ትላንት ቺሌ ሁለት ለዜሮ አሸንፏል። የወቅቱ ሻምፒዮናት ጀርመንና አውስትራሊያ አሁን ከመሸ ተጋጥመው በጀርመን ሦስት ለሁለት አሸናፊነት አብቅቷል። የቱ ከፍተኛ ነጥብ ያስመዘገቡ ለግማሽ ፍጻሜ ያልፋሉ። በኤ ምድብ ውስጥ ሩሲያን ማለት ማስተናጋጇን ጨምሮ የአውሮፓው ሻምፒዮን ፖርቱጋል፣ የማዕከላዊና ሰሜን አሜሪካው ሻምፒዮን ሜክሲኮ እና የኦሺኒያው ሻምፒዮን ኒውዚላንድ ይገኙበታል። በቢ ምድብ የአፍሪካው ሻምፒዮን ካሜሩን፣ የደቡብ አሜሪካው ሻምፒዮን ቺሌ፣ የእስያው ሻምፒዮን አውስትሬልያና የዓለም ሻምፒዮኑ ጀርመን ተደልድለዋል። ውድድሮቹ በአራት የሩሲያ ከተሞች ይካሄዳሉ። እነርሱም ሶቺ፣ ካዛን፣ ሞስኮና ሴንት ፒተርስበርግ ናቸው። የፍጻሜ ውድድር ሰኔ 25 2009 ዓመተ ም ይካሄዳል። እየተከታተል እንዘግባለን። ለተጨማሪ እግር ኳስ ስፖርት ዜና በተለይ የሀገር ውስጡን በተመለከተ የአዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል መስመር ላይ እየጠበቀ ነው። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። በአምስት ግጥሚያዎች ሰባት ጎል የተመዘገበበት የኢትዮጵያ ፕሪምየር ሊግ ሀያ ዘጠነኛ ሳምንት ጨዋታዎች ባሳለፈው ሳምንት አጋማሽ በአዲስ አበባና በክልል ከተሞች ተከናውነዋል። በአዲስ አበባ ስቴዲየም የኢትዮጵያ ንግድ ባንክ ኢትዮጵያ ቡናን ሁለት ለዜሮ ባሸነፈበት ጨዋታ ሁለቱንም ጎል ባንክ ሲያስቆጠረው ቢኒያም አሰፋ ነው። የስቴዲየሙ አድማቂ የሆነው የኢትዮጵያ ቡና ደጋፊ ቡድኑ የደረሰበትን ተደጋጋሚ ሽንፈት ተከትሎ ደጋፊ በተጫዋቾቹና ና በአመራሮቹ ላይ ከረር ያለ የተቃውሞ ድምፅ አሰምቷል። ጅማ አባ ቡና ሐዋሳ ከተማን፣ ኢትዮጵያ ኤሌክትሪክ ወልዳያ ከተማን በተመሳሳይ ሁለት ለባዶ ወላይታ ድቻ አርባ ምንጭ ከተማን አንድ ለባዶ ረቷል። ሌሎች ጨዋታዎችም ተካሂደዋል። የሁለት ሺ ዘጠኝ ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ቀድሞ ያረጋገጠው ቅዱስ ጊዮርጊስም በስልሳ ሁለት ነጥብ አንደኛ ሲሆን፣ ደነቢትና ሲዳማ ቡና በእኩል አርባ ስምንት ነጥብ በጎል ተበላልጦ ሁለተኛና ሶስተኛ ናቸው። ሜቴም ከአስር ሴኮንድ በታች አስመዝግቦ በዘጠኝ ሰማንያ አራት ሁለተኛ የጃማይካው ራያን ሺልድስ በ989 ሦስተኛ ሆነዋል። ቀደም ሲል በተካሄደው የ1500 ሜትር ውድድር አሸናፊው ደግሞ ኬንያዊው ቲመቲ ቼሪዮት ሆኗል። ሦስት ደቂቃ ከ30.77 ሴኮንድ የወቅቱ የዓለም ፈጣን ጊዜ ተብሎለታል። የ21ንድ ዓመቱ ቼሪዮት በ2015ቱ የዓለም አትሌቲክስ ሻምፒዮን በሰባተኝነት ማጠናቀቁ ይታወሳል። በትላንቱ 1500 ቼሪዮትን ተከትሎ በሁለተኝነት ያጠናቀቀው የባህሬኑ አልሳድቅ ሚኩ ነው። አማን ወቴ ከኢትዮጵያ ሦስተኛ ወጥቷል። በሴቶቹ ሁለት መቶ ሜትር ፈጣን ሩጫ ውድድር የአይቮሪ ኮስቷ አትሊት ሙሪል አሆሬ በ22.68 ሴኮንድ ቀድማ ገብታለች። ክሪስታል ኢማኑኤል ከካናዳ ሁለተኛ፣ ሬቤካ ሃስ ከጀርመን ሦስተኛ። በወንዶቹ ሦስት ሺህ ሜትር የሞሮኮው ሱፊያን ኤል ባካሊ 8 ደቂቃ ከ1501 ሴኮንድ አስመዝግቦ በአንደኝነት ጨርሷል። የማነ ኃይለ ሥላሴ ከኤርትራ ሁለተኛ፣ ኒኮላስ ኪፕታኑ ቤት ከኬንያ ሦስተኛ። በሌላ የሩጫ ዜና ነዋሪነቱ ኖርዌይ የሆነው ኢትዮጵያዊው ፍሬው ዘነበ ብርቅነህ ለመጀመሪያ ጊዜ በማራቶን ሮጦ ድል ተቀዳጅቷል። ለስምንት ዓመታት በስራቫንገር የኖረው የ32 ዓመቱ ፍሬው የሚሮጠው ለሳንነስ አትሌቲክስ ክለብ ሲሆን ትላንት 42 ኪሎ ሜትር ያጠናቀቀው በ2 ሰዓት 26 ደቂቃ ከ30 ሴኮንድ ነው። 15000 ዶላር ሽልማት ተቀብሏል። ፍሬው ባለፈው ኦስሎ ማራቶን ከሮጠው ሰዓት የተሻለ በማስመዝገቡም መደሰቱን ገልጿል። 38ቱን ኪሎ ሜትር ቀድሜ ብቻዬን በመሮጤ ተደስቻለሁ ያለው ዕቁባ ሚካኤል ፍስሐ ጽዮን ደግሞ ከኤርትራ ሁለተኛ ሆኗል። ወደፊት የአጨራረሴን ዘዴ አሻሽዬ ለመቅረብም ተስፋ አድርጋለሁ ብሏል። በመጨረሻም በአትሌት ዘርሰና የታደሰ የተዘጋጀው የአስር ሺና ብዙ ሺዎችን ያሳተፈ የጎዳና ላይ ሩጫ ውድድር ትላንት በአስመራ ከተማ መካሄዱን የኤርትራው ዘጋቢያችን ብርሃነ በርህ ገልጿል። ነገ የሚከበረውን የኤርትራ የሰማዕታት ቀን ምክንያት በማድረግ የተዘጋጀ መሆኑንም ጠቁሟል። በአስር ሺው ሩጫ ውድድር ከ120 በላይ አትሌቶች ተሳትፈዋል። የወንዶቹን ብርሃነ ተስፋይ፣ የሴቶቹን ኮከብ ተስፋ ጋብር አሸንፈዋል። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩ። አፍሪካ ነክ ርዕሶች ይቀጥላል። የበረሃ አንበጣ አመቺ ሁኔታ ሲፈጠርለት ሰብልና ሳርን እየወረረ ሊያጠፋ ይችላል። ሁኔታዎች ሲባባሱ ደግሞ አንበጣ ወደ መንጋነት ያድግና በሚሊዮኖች የሚቆጠሩ ሰዎችን ለረሃብ ሊዳርግ ይችላል። ይህንን መሰረት በማድረግ የአንበጣ መንጋ ሊከሰት የሚችልበትን ዘዴ ሊያስጠነቅቅ የሚችል የሳተላይት መሳሪያ አገልግሎት እየተሰራ መሆኑ ተዘግቧል። አዳነች ፈሳዬ ለአፍሪካ ነክ ርዕሶች ይዘዋለች። የአውሮፓ የጠፈር አገልግሎት እንዲሁም የተባበሩት መንግስታት የምግብና የእርሻ ድርጅት የመሬት አፈርንና የአዝርዕት እርጥበትን ለመለካት ሳተላይት ይጠቀማሉ። የምድረ በዳ አንበጦች ወረራ የሚያካሂዱት ድርቅ ሰፍኖ ከቆየ በኋላ ዝናብ ዘንቦ አዝርዕት በሚበቅሉበት ወቅት ነው። የዓለም የምግብና የእርሻ ድርጅት ባለሥልጣን ኬት ክረስመን የአንበጣ ወረራ እንደሚኖር ማስጠንቀቂያ ሲሰማ ሳተላይት ትልቅ ሚና ሊጫወት እንደሚችል ገልጸዋል። At the moment, we can provide early warning of outbreaks. አሁን ምናልባትም አንድ ወር ያህል ቀድመን የአንበጣ ወረራ ሊከሰት የሚችልበትን ወቅት ለማስጠንቀቅ እንችላለን። ሌላ ጊዜ ግን ከሁለት ሳምንታት በፊት ነበር ለማስጠንቀቅ የሚቻለው። አዲሱ መሳሪያ የማስጠንቀቂያውን ጊዜ በእጥፍ ለማራዘም አስችሎናል። አንጋፋው የአንበጣ ትንበያ ባለስልጣን አስቀድሞ ለመተንበይ ሲቻል ሀገሮች የአንበጣ መንጋን ለመከላከል ዝግጅት ለማድረግ የሚያስችላቸውን ጊዜ ለማግኘት ይረዳቸዋል ይላሉ ክሬስማን። ይህም ማለት በመስኩ ላይ አስፈላጊ ቡድኖችን አሰባስቦ አንበጦች ሊገቡባቸው የሚችሉባቸውን ቦታዎች ለይቶ ለማወቅ የሚደረገውን ጥረት ለማቀላጠፍ ያስችላል። አስፈላጊውን የመከላከያ እንቅስቃሴ ለማድረግም በቂ ጊዜ እንዲያገኙ ይረዳል። ሳተላይቱ የአካባቢው አይነትና የአካባቢው ያልሆኑ የአንበጦች መንጋን ለመለየት እንደሚያስችል ክሬስማን ጠቁመዋል። ከ12 እስከ 14 ዓመታት በፊት የአንበጦች መንጋ የምዕራብ አፍሪቃ ሰብልን አውድሟል። ከመላ የሀገሪቱ ጥራጥሬና የግጦሽ መሬት 90 ከመቶ አጥፍቷል። ይህም 8 ሚሊዮን የሚሆኑ ሰዎችን ሕይወት አደጋ ላይ ጥሏል። የአንበጣ ወረርሽኝን ለመከላከል 600 ሚሊዮን ዶላር የፈጀ 13 ሚሊዮን ሊትር የሚሆን ጸረ ተባይ መድኃኒት እንደተረጨ የምግብና የእርሻ ድርጅት ፋዎ ገልጿል። ፋዎ እንደሚለው በአንድ አጽፋ ኪሎ ሜትር የሚሆን ቦታ ላይ የተሰባሰበ ያንበጣ ብዛት 40 ሚሊዮን ይሆናል። በአንድ ቀን 35 ሺህ የሚሆን ህዝብ የሚመገበውን ያህል ምግብ ይፈጃል። አንበጦች ተሰባስበው ወደ መንጋነት ደረጃ የሚደርሱት እንዴት እንደሆነ ክረስማን ያብራራሉ። የአንበጣ መንጋ በአጭር ጊዜ የሚሰባሰብ አይደለም። መጀመሪያ ላይ በአንድ አገር፣ በአንድ አነስተኛ ቦታ፣ በአንድ አካባቢ ይጀምራል። ይህም ክስተት በጊዜ ተደርሶበት ካልተቆጣጠሩት ግን ጥሩ ዝናምና አመቺ ሁኔታ ካለ አንበጦች በብዛት ሊሰባሰቡ ይችላሉ። በብዛት ተራብተውም ክልሎችንና አገሮችን ያዳርሳሉ። ያንን መባዛን ለመቆጣጠር ካልተቻለና አመቺ ሁኔታ ከተፈጠረላቸው ደግሞ ወደ መንጋነት አድገው መላ አጉርን አዳርሰው ጉዳትም ሊያደርሱ ይችላሉ። የምግብና የእርሻ ድርጅት ፋው እንዲሁም የአውሮፓ የጠፈር አገልግሎት ያቀረቧቸው ምስሎች የአፈር እርጥበትንና የውቅያኖስ ደለል ተልዕኮውን ለማጥናት ከተመደቡት አይነት ሳተላይት እንደሚመጡ ክርስመን ገልጸዋል። The satellite የሳተላይት ምስሎቹ የምድረ በዳ አንበጦች ሊራቡ የሚችሉበት አይነት የአፈር እርጥበት ያላቸው አካባቢዎችን ያሳያሉ። አንበጦች በብዛት ሊራቡ የሚችሉበት ጊዜ እንግዲህ ያኔ ነው። አንበጦች ሲበራከቱ ደግሞ ቡድኖች እየመሰረቱ ወደ መንጋነት ያድጉና ውድመትን ወደ ማስከተልም ያመራሉ። የበጋው የመራባት ጊዜ የሚጀምረው ወደ ሴኒዮር መገባደጃና ሐምሌ መግቢያ ገደማ መሆኑን በዋናነት የሚራባው ደግሞ በሳሐል ክልል በሱዳን በህንድና ፓኪስታን ድንበር አካባቢ መሆኑን የዓለም የምግብ ድርጅት ባለሥልጣን ኬት ክሬስማን ጠቁመዋል። ክሬስመን እንደሚሉት የምድረ በዳ አንበጦች የአየር ለውጦችን የመላመድ ብቃት አላቸው። የአየር ሙቀት ሲጨምር አንበጦቹ ፈጥነው ለማደግ ያመቻቸዋል። የአየር ለውጥ ትንበያም በምድረ በዳ አካባቢ ከባድ ዝናብ እንደሚኖር ሲገልጽ ለአንበጦች መራባት እንደሚያመች ይታወቃል። ግልጽ ያለ ነገር። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።